the voice of America የአርሚያ ትግራይ የሕዝብ ግንኙነት ኃላፊ ነው አቶ አምዶም ገብረስላሴ። እስቲ በአሁኑ ጊዜ ከዚህ ሁሉ እንቅስቃሴና ለውጥ በኋላ እንደ አንድ ትግራይ ውስጥ የሚንቀሳቀስ የፖለቲካ ድርጅት አመራር አባል ምን ይመስላል ትግራይ ውስጥ ያለው ሁኔታ? ባለፉት አመታት ውስጥ ተመዝግበዋል የተባሉ ለውጦች በትግራይ ህዝብ ላይ በህይወቱ ላይ ያላቸው ነጸብራቅ ምንድን ነው ብላችሁ ትገመግማላችሁ? እናንተ ያው ባለፉት አመታት የነበረ ሁኔታ በጣም የሰጋሚ ሪፖርቶች ሲቀርቡ ነበረ። አስራ አንድ ፐርሰንት እድገት ስለዝግዜናል ተብሏል። የቁጥር በጣም የተደራረበ ቁጥር ሲደረደር ነበረ። ይሁን እንጂ በተጨባጭ የትግራይ ህዝብ ያለውን የኑሮ ሁኔታ በጣም አስከፊ ሁኔታ ነው የሚገኘው። በኢትዮጵያ ደረጃ የተጠና ጥናት እንኳን መሰረት ስናደርግ ሀያ ዘጠኝ በመቶ ከድህነት ወለል በታች እንደሚገኝ ተገልጸዋል። በማን ነው ጥናት የተካሄደው? በኢትዮጵያ ስታትስቲክስ ኤጀንሲ እንትን ኮሚሽን ነው የሚባለው ያካሄደው ጥናት ነው። ይሄ ደግሞ ከየትኛውም የኢትዮጵያ ክልል በላይ ከፍተኛ የድህነት አረንቋ ውስጥ የሚገኘው የትግራይ ህዝብ መሆኑን ያሳያል። እና ይሄ ሀያ ዘጠኝ ዓመታት የትግራይ ህዝብ ከድህነት መውጣት ነበረበት። ዲሞክራሲን የተቻለ መጠን መገንባት ነበረበት። ፍትህ፣ ልማት እና የሌሎች ነፃነቶችን ጭምር የተከበረበት ክልል መሆን ነበረበት። ሆነ እንጂ በተጨባጭ ሁኔታ ህዝቡ በከፍተኛ ችግር ላይ ነው የሚገኘው። ትግራይ የትግራይ ህዝብ የህወሀት የመጨረሻ ቦታ ተብሎ ተደርገት በሚዘሰት ህወሀትም ህብረተሰብ እንዳይነቃና በነፃነት እንዳይታገል በከፋ መልኩ ታፍኖ የነበረ ህዝብ ነው። አሁን ያለው የፖለቲካ እንቅስቃሴዎችን ሌሎችን የዚህ ውጤት ነው እና የዚህ ሀያ ዘጠኝ አመት ትግራይ ህዝብ ወደው ብሎ የከፈለው መስዋዕትነት በጥቂት የህወሀት ባለስልጣናት ተኮላሽቶ የጥቂቶች መጫወቻ፣ የጥቂቶች መገልጸቢያ፣ የጥቂቶች ስልጣን ማራዘሚያ እንዲሆን ተደርገዋል። ስለዚህ የትግራይ ህዝብ የጠበቀውን ያህል ለውጥ አላገኘም። አቶ አምዶም የትግራይ ክልላዊ መንግስት ትናንትና ባወጣው መግለጫ ላይ በጥረትህና በላብህ ብቻ የግንቦት ሀያ ፍሬዎች ተቋዳሽ ሆነሃል በመሆኑም በግብርና የተሰማራው ህዝባችን ከረሃብና እንግልት ደረጃ በደረጃ እየተለየጠ የአቅሙ ያህል ሀብትና ንብረት ቋጥሯል በመቋጠርም ላይ ይገኛል በአፈርና ውሃ ጥበቃ ባሳየኸው ድንቅ ተግባር ለምድራችን ተምሳሌት በመሆን ዓለም አቀፍ ተሸላሚ ሆነዋል በጥቃቅንና አነስተኛ ኢንተርፕራይዞች የተደራጀው ህዝባችንም የልማቱ ተቋዳሽ ሆነዋል። በአጠቃላይ ህዝባችን መንገድን ጨምሮ በመሠረተ ልማት ዘርፍ ፍትሃዊ ተጠቃሚ ሆነዋል። ሆኖም ግን አሁንም ቢሆን ከአስከፊ ድነት ባለመላቀቃችን ብዙ መስራት እንደሚጠበቅብን ሊሰመርበት ይገባል ይላል። እንግዲህ የክልሉ መንግስት በዚህ መግለጫ ውስጥ የጠቀሳቸው አንዳንድ ቁም ነገሮች በአሀዝ ሊገለጹ የሚችሉ፣ በአይን ሊታዩ የሚችሉ መኖር አለመኖራቸው ሊገለጽ የሚችል ነው ይሄ ትክክል አይደለም ነው? አቶ አምዶም የእናንተ ፓርቲ ይሄንን ያስተባብላል። አሁን ዋናው ሀሳብ መታየት አለበት ወይም የወሰድ አለበት። ይሄ እየተባለ ያለ ለውጥ ቤት ጥባጭ አለወይ አለ ወይ፣ ህብረተሰቡም ኢኮኖሚ ለውጥ አምጥቷል ወይ እንደተባለው ህብረተሰባችን በጥቃቅንና አነስተኛ አድርጋ ጊዜ ተደላጅቶ ራሱን ከድህነት ያላቀዋል ወይ የሚለውን በጣም የተጋመነ እና ይህም ፖለቲካዊ አድሎ ያለበት ነው። እዚያ ተሳትፎ ላይ ያላቸው የህወሀት አባላት እነሱም ብዙ የህወሀት ቤተሰብ እና ከነሱ ጋር በኔትወርክ የተሳሰሩ ነው ተጠቃሚ የሆኑት ካሉትን ማለት ነው። እና በአሁኑ ሰዓት ከግማሽ ሚሊዮን በላይ ወጣት የትግራይ ወጣት ተምሮ ስራ አጥ ነው ያለው እና ይሄ ጥቃቅንና አነስተኛ የሚባለውን በእነሱ ሪፖርት የሚያደርጉት አይደለም። እና ከግማሽ ሚሊዮን በላይ ወጣት ስራ አጥ ሲሆን ኢትዮጵያ ወደ አረብ ሀገራት እና ወደ ሌሎች የሚወጡ ስደት ስደት ወጣት ስደተኞች አርባ ፐርሰንት እንደሚሸፍኑ ትግራይ ጥናቶች አሳይተዋል። እና ህወሓት እንደ ኢህአዴግ የበላይ መሪ እንደነበረ ድርጅትም ቤች አደግም የተደረደሩ ቁጥሮች ናቸው። ኢትዮጵያ በጣም በተለየ ሁኔታ ላይ እድገት እያሳየች ነው የሚል በተደጋጋሚ ሪፖርቶች ያቀርብ ነበር። አሁን እንደ ትግራይ ላይ ተመሳሳይ ነው እና የተወሰኑ መንገዶች አልተሰሩም ወይም ምንም የትስራ ነገር አይደለም ለማለት ሳይሆን ህብረተሰቡን ከድህነት ማላቀቅ አልቻለም። የኑሮ መሻሻል አልታየም። ተጠቃሚ የሆኑትም ፖለቲካሊ የህወሀት ደጋፊ የሆኑ ናቸው። እና አብዮታዊ ዲሞክራሲ ደግሞ በዚህ የታወቀ ነው። ህዝቡ ወዳጅ ማህበረሰፋሪና ጠናት ምንም ሆነ ነበር በተለይ ወዳጅ የሚባለውን የነሱ በዝንድና በኔትወርክ የተሳፈሩት ሰዎች የተጠቃሚ አልሆንም ማለት አደለም። እንዲያም ከመጠን በላይ ሀብ ይዘው በሁሉም በንግድም በሁሉም እንቅስቃሴዎች በሁሉም ዘርፎች እነሱ ተጠጣጣዎች ልማት ባለሀብቶች ተብለው የማይገባቸው እንዳገኙ ይታወቃል። ያለው ሀብቶች ደግሞ በእነዚህ ጥቂት ሰዎች እንዲጠራቀም እና ሌላው የቤት ተመልካች እንዲሆን ተደርጓል። ስለዚህ በትግራይ ታየ የሚባለውን የተወሰነ ለውጥ እንኳን በህብረተሰቡ ላይ ሳይሆን በጥቂት በኔትወርክ እና በዝምድና የተሳሰሩ ባለስልጣናት እና ከእነሱ ጋር ተላላፊ የሆኑ ባለሀብቶች ነው ያለው ያያቀሉ አቶ አምዶም፣ ህወሀት ትግራይ ውስጥ ሰፊ ድጋፍ እንዳለው ይሰማል። እንደውም አንዳንዶች ደፈር እያሉም ህወሀት ማለት የትግራይ ህዝብ ነው የሚሉም አሉ። ወይም የትግራይ ህዝብ ማለት ህወሀት ነው እያሉ የሚናገሩም አሉ። እናንተ እዛው የምትንቀሳቀሱ እንደመሆናችሁ መጠን ምንድን ነው ስሜቱ የህዝቡ? እናንተ እንደ ፓርቲ ከምትገልጹት ሌላ አሁን ይሄ የትግራይ ህዝብና ህወሀት አንድ ናቸው የሚለው ራሱ ህወሀት የህግ ፕሮፓጋንዳ በተለይ ከትግራይ ውጭ ያለውን ማህበረሰብ ወይም የፖለቲካ ኤሊት ሌሎችን ለማደናገር የሚያደርጉት ህወሀት በነካቸው የትግራይ ህዝብን ነካቸው ለማለት በጅምላ ለማስፈራራት የተጠቀሙበት ፕሮፓጋንዳ ነው እና ህወሀትም ኃይለኛ ነው የትግራይ ህዝብ ካለ ህዝብ ብዛት ህዝብን ደግሞ ማንም የማያሸንፍ ኃይለኛ ለማለት ያመጣው ነው የሆነ እንጂ፣ በተጨባጭ ሁኔታ የትግራይ ህዝብና ህወሀት በጣም የማይገናኙ የማይተማመኑ እንኳን የመደገፍ ይቅርና የማይሰማመኑ ራሱ ህዋሀት የትግራይ ህዝብ አያምን። አንድ ቢሆኑ ነጻነት ለን ነጻነት የሚገሰዋል ህዋሀት የትግራይ ህዝብ ሚዲያ ነጻ ሚዲያ እኮ የለም በተጨባጭ ሁኔታ በትግራይ ያለ የተሰቻ ሁኔታ እንዳለ ዘግሮ ህዝብ መንግስት የሚመስለው አካል መሆን እኮ አልቻለም። እና ይሄ የትግራይ ህዝብና ህወሀት አንድ ናቸው የሚለው ሌላውም የሚለውም በተጨባጭ ያለው መሬት ላይ የለም የትግራይ ህዝብ ከህወሀት የጥቂቶች መሆኑን ያውቃል ከስራ አስፈጻሚ የህወሀት ስራ አስፈጻሚ አመራሮች ጀምሮ እስከ ወረዳ አመራሮች የአንድ ጉጅ የምቤት ውሀት ኔትወርክ የተታሰረ እንጂ የትኛውን የትግራይ ህዝብ አይወክልም በማዕከላዊ ኮሚቴ በስራ አስፈጻሚ አባላትና በከፍተኛ አመራሮች ምንም አልተወከለም ቢያንስ እንኳን ማለት ነው ከአንድ አካባቢና ከአንድ ጉጅ የተጣጣ ህብረቶች ህብረተሰቡንም አያምንትም ለምሳሌ ልንደርስ የትግራይ አብዛኛው የህወሓት ካድሬ እኛ ራሳችን ማስተዳደር እንችላለን የሚለውን የህዝቡን ጥያቄ የእኛም ጥያቄ ጭምር ይዘው መንቀሳቀስ በተወሰነ ደረጃ እንኳን ይህን መንቀሳቀስ ጀምረዋል እና በአሁኑ ሰዓት የወረዳ ወጣት ኃላፊዎች ምርጫ ከህወሀት አባላት ከራሳቸው ውስጥ ምርጫ እየተካሄደ ምን ይህን ያደረግ በየ ወረዳው ያሉት የተሻለ አቅም ያላቸው እኛ ለህብረተሰቡም ቅርበት ያላቸው በአካባቢም ተወላጅ የሆኑ ሰዎችም መምረጥ ጀምረዋል ። ይህን ካየ በኋላ ምንድን ያደረጉ የተመረጡትን እየገለበጡ እኛ ያልናችሁ መመስናት ያለባችሁ በማለት የተመረጡትም እየወረዱ የተሸነፉትን መልሶ ወደ ስልጣን እያመጡ ይገኛሉ። በኔትወርክ አስረውም አንድ ሰው ከመጽሳያ ክፍል አንድ እንዲቀጥል እያደረገ ነው። ለምሳሌ የምስራቃዊ ዘንድ አስተዳደር ምንድን ነው ያደረገው? ተጠንቀቁ ህዝብ እንዳያሸንፋችሁ፣ ህዝብ እንዳያሸንፋችሁ ተጠንቀቁ። ኔትወርክ በደንብ አድርጋችሁ ሳፍሩት እና አንድ ከኛ ኔትወርክ ውጭ የህወሓት አባል ወደ አመራር እንዳይመጣ የሚል ነው። ያምጣው ከዚያ ሰው ደግሞ የሚፈልጋቸውን ህወሓት አባላት ሲለ ገልብጠው በራሳቸው ኔትወርክ ነው ዳግም የሚገዙ ህብረተሰቡ እያደረገ ነው እና በዚህ ለምሳሌ የሚወሰድ በሽሬ፣ በአብግራት፣ በተንቤን፣ በእንደርታ፣ በመቀለ ከተሞችም በራያም በተለያዩ አካባቢዎች ያለው እንቅስቃሴ ነው። እኛ እናንተናት አትወክልንም። አንድ መጥ እንጂ ይሄ ህዝቡ በእኛ ላይ ማመጥ ያለበትም ተብለው በኃይል እየተደፈጠጠ ነው። የህወሀት አባላት እንኳን የሚሳሙንና የሚያሳሙ ተብለው የህዋት አመራር ወይም አባላት የመረጧቸው እንኳን እየተገለበጥ ነው ያለው በኃይል ማለት ነው። ስለዚህ እንኳን ህብረተሰቡ የህወሀት አባል አያምኑትም። ለራሰው የራሳቸው በተለያዩ ንግድ የተፋሰረ ካልሆነ በስተቀር የሌላው ህወሀት አባል እንኳን ማመናጥታችኋላት። እንደሚታየም ደግሞ ደግሞ ከጫፍ እስከጫፍ የትግራይ አካባቢዎች ተቃዋሚዎች፣ ሰልፎች፣ መንገድ መዝጋት እንቅስቃሴዎች አሉ። ስለዚህ ይሄ ድጋፍ ቢኖረው ይህን የህዝብ ጥያቄ መመለስ ነበረበት። እውነተኛ ደግሞ ህብረተሰብም ደግሞ ተረጋግቶ ህወሀትን እየደገፈ መቆየት ነበረበት እንጂ በተጨባጭ ህብረተሰብ ህወሀትን እየተቃወመ ነው። አሁን እየተደረገ ያለው የሀይል ምልሻ በሀይል እንዲሁም በተለያዩ የድህነት አባላት ታፍኖ ነው እንጂ ያለው የህወሀት ደጋፊ አይደለም። እኛ በሁለት ምርጫ ውስጥ ተሳትፈናል። ኮረጆት ሲገለበጥ ነው የነበረው። ህብረተሰቡን ደግሞ በግልጽ አሳይቷል፣ ግልጽን ሰጥቷል። ስለዚህ የህወሓት ደጋሽ አይደለም። የህወሓት እምነት ቢኖራቸው ለምሳሌ ህወሓት የህዝብ ድጋፍ አለ፣ ይህም እምነት የራስ መተማመን ቢኖረው ከዛ ያለው የፖለቲካ ምህዳር ያሰፋው ነበር። አሁን ደግሞ ኢትዮጵያ የነበሩ የፖለቲካ እስረኞች ተፈተዋል። የሚዲያ መጠን የተነጻጻሪ ሰፋ ብለዋል። ትግራይ ላይ ይህ የአረና አባላት፣ የድጅት አባላት የሳንድ አባላት እየታሰሩ እየተንግላት ያሉት። ስለዚህ ህብረተሰቡ ደግሞ አማራጭ ሚዲያም እያገኘ አይደለም። እና በህዝብ የሚተማመን መንግስት ልዩ ሀይልና ፖሊሲ እያሰማራ ማፈን፣ ህብረተሰቡ ጥያቄ ሲጠይቅ ደግሞ ምንም ኮሽ አላለም የሾፍ ነው እያለ የህብረተሰቡን ድምፅ ማፈን አይጠበቅበትም ነበር ለማለት ነው። አቶ አምዶም እስኪ ይህንን እንቅስቃሴ በየቦታው ይታያሉ የሚሏቸውን እንቅስቃሴዎች ካነሱ አይቀር ሰሞኑን እንደ ዋጅራት ወረዳ፣ አስገደ ወረዳ በመሳሰሉ አካባቢዎች የተቃውሞ እንቅስቃሴዎች እንደሚደረጉ ይሰማሉ። እነዚህ በእውነት አንደኛ የተቃውሞ እንቅስቃሴዎች ናቸው ወይ? ሁለተኛ ምንድን ነው ጥያቄው የህዝቡ በአስገደና ሻንቲ አካባቢ ያለው ተቃውሞ እና በወጀራት ያለው ህዝባዊ ተቃውሞ ነው በምንድን የሚገለጸው አንዱ ራስን በራሱ ማስተዳደር ይፈልጋል። በሁለተኛ የመሰረተ ልማት ወሰ የዲሞክራሲ ተጠቃሚ ሆኖ ይፈልጋል። አንድ በአቅራቢያው አስተዳደሩ አገልግሎት ማግኘት ይፈልጋል። እና ይሄ ጥያቄው ማለት ይሄ ፍላጎቱ እንዳይ እንዳይሆን ያደረጉት ይህ ውሀት የዞንና የክልል አመራሮች ናቸው። የራስ ወደ ሁለቱ አካባቢዎች ዞን መርጦ አመራሮች ላከላቸው አመራሮቹ እኛ እነዚህ አመራሮች አንቀበልም ይሄ ውሳኔም በምችና የተቀየረ ነው። ህዝባችን የወስነው በህወሀት አመራር ተቀልብሰዋል የሚል መንገድ በመዝጋት ሰላማዊ ሰልፍ ማካሄድ መፈክሮችን ለማሰናት እየገለጸ ያለ እና ይሄ ግልጽ የሆነ ተቃውሞ ነው። ለምሳሌ በወገራት ያጋጠመው እነዚህ አመራሮች አይወክሉም። ህዝባችን ወደ ሁለት መከፋፈል ጥያቄያችን እንዳይመለስ የሚደረግ የህወሀትን እንኳን አንቀበልም። ስርአታችን አንጭ ስርዓት ነው የሚለው የቆየ ባህላዊ የእኩልነት ስርዓት ነው እንጂ እናንተ ለእናንተ አይነት ስርዓት አንቀበልም እስከ ማለት ነው የደረሰው እንቅስቃሴ አይቼ። ሌላውን ደግሞ በጨርጨርም በተመሳሳይ ጥያቄ አለ። በጨርጨርም ከደቡባዊ ዞን አመራሮች አቶ ወዳ ሓለፈ ዋና ተዳዳሪ እና አቶ ጌታቸው ረዳም ሂደው ነበረ ለመስ ድ ያሏቸው እናንተ የኛን ጥያቄ የሚለው አልፈለግችም የእኛም አደላችም ህወሀት፣ የኛ አይደለም ከአሁን በኋላ የምንተዳደረ በእናንተ ሳይሆን በህወሀት ሳይሆን በራሳችን አበገረቦች ነን የምንተዳደረ። አበገረ ማለት ምንድነው? በህዝብ የተመረጡ ከተለያዩ አካባቢዎች ተዳ የተወከሉ አመራሮች በራሳችን የምንተዳደረ የሚል ሀሳብ መሰጠ መለሳቸው። ከዚህም በተያያዘ ዞኑ አስተዳዳሪ ያቀ በትክክል ከመለስ ይልቅ ልዩ ሀይል የላኳቸው እኛ ምዛጋም እኛ ግን ከአሁን በኋላ በእናንተ አንተዳደረ የሚል ለምት የሚያስገባ ህብረተሰቡ። ሁለተኛው ደግሞ ስንጣሉ አካባቢ ከወር በፊት መሰለ እንቅስቃሴ ነበረ፣ ወረዳችን እንመልሳለን ብለው ከስምንት ቀን በኋላ በሽማግሌዎች እና በሃይማኖት መሪዎች መንገዱ ተከፈተ። ከዚያ በኋላ በዚያ ተቃውሟቸዋል። የትግራይ ልዩ ሀይል ለመዋጋት ተዘጋጅታቸው ነበረ የተባሉትን አስር ሚሊሻዎች ጠመንጃችን አምጡ ተብለው እንዲያረጋግፍ ያደርጓል። ወጣቶች ደግሞ ይኖር ይኖራሉ የተባለ ወጣቶች ደግሞ ከየበረሃቸው ከየመንገዳቸው እየተዋቀሉ ሲወሰን ነበር። ይህ ስራ ጥያቄ ቢሆን ህወሓት እየወሰደ ያለ የሀይል እርምጃ ይህን ያክል ባልሆነ ነበረ እና አሁን ከስርዓት መቀየር የሚደርስ ተቃውሞ ነው ያለው በማለት ነው። አቶ አምዶም አፈና እንዳለ፣ ጭቆና እንዳለ ነው ትግራይ ውስጥ እየነገሩኝ ያሉት። ፓርቲያችሁም ደጋግሞ የሚናገረው ይሄንኑ ነው። እናንተ ግን እዛው ተደራጅታችሁ እዛው እየተንቀሳቀሳችሁ ነው ያላችሁት። ይሄው ለሚዲያ ለዓለም አቀፍ ሚዲያ በአሁኑ ሰዓት እርስዎ ስሜቶን ሁሉ በነፃነት እየተናገሩ ነው። እንዴት ነው እነዚህን ሁለት ሁኔታዎች የሚያስታርቋቸው? እኛ በአረና የሚንቀሳቀሰውም እኛ ነው የሚናገረው ነፃነት ስላለ አይደለ። ይህ እየተናገር ያለ ተናገሬ በነፃነት ስለሚመርታ አይሰን ይሄ እየታፈንኩም ቢሆን እየታሰርኩም ቢሆን እየተንገላታሁም ቢሆን እስከምገደል ድረስ በነፃነት እራሴ

በህወሀት የሚመጣው ግፍ ለመቀበል ራሳችን አዘጋጅተን ነው እንጂ የጣነት ስላለ አይደለም። እኛ አንድ መርጠን ነው ሰባርነት እየተናገርን ሞት ይሻላል ብለን ሰባርነት እየተናገርን እየተንቀሳቀስን በነፃነት እየተንቀሳቀስን መሞት ልታሰር መንገራታት በሚል ቁርጠኝነት ነው እንጂ ህገ መንግስታዊ ሜልካስን ስለሆነ ህወሀትን ነት የሚያስከብር እያደረግን ነው ያለነው ጉዳይ አይደለም። ስለዚህ አረና በቁርጠኝነት ተነስቶ እየታበያ ነው እንጂ ነጻነት አግኝቶ መልኩን ተሰበለት እየተንቀሳቀስ ነው ለማለት ያስቸግራል። አቶ አምዶም አባሎቻችሁ እንደሚታሰሩ እንዳሰሩ ገደሉ ነግረውኛል፣ እና በተለይ አራት አባሎቻችን ተገድለውብናል ብለውኛል። እነማን እንደሆኑ በስም ሊጠሩልኝ ይችላሉ? እነዚህን ሰዎች የተገደሉት ቢያንስ ይቻላል። አቶ የአርጋው ዞር ሀንስ አካባቢ የተገደሉ የመበለት አካባቢ ተወላጅ ናቸው። ሁለተኛው ደግሞ አቶ ልጄ አለምካልአይ ልጅ አለምካልአይ ይባላሉ። በማጮው ነዋሪ ማዕከላዊ ኮሚቴ አባል የነበሩ ናቸው። ሦስተኛው ደግሞ ወጣት ዝናቡ ሀይል ይባላል። ይሄ በወደራት አካባቢ ተወላጅ ነው። አራተኛው አቶ ታደሰ አብርሃ የሚባሉ ናቸው። ዜና የካድራ የሁለት ሰባት ምርጫ አካባቢ ተወዳዳሪ የነበሩና ና ክፍለው በልዩ ኃይል የተገደሉ ናቸው። ስለዚህ እነዚህ አባሎቻችን በህወሓት መንግስት የተገደሉ ናቸው። አቤት ብላችኋል ለማንም አካል ይሁን ለፌዴራል መንግስት፣ ለክልሉ መንግስት፣ ለዓለም አቀፍ ማህበረሰብ እነዚህን ሪኮርዶች፣ እነዚህን ይዛችሁ አድርገናል። ለሁሉም አድርሰናል። በጤ አሁን ለሁሉም ጥናናል። ግን አንድ ብቻ ት ቀርበው ብቻ ተሰጠት ነበረ። አቶ አረጋዊ ገብረ ዮሐንስን የገደለው ሰው አስራ አምስት አመት ተፈርዶ ታስሮ ነበረ። ይሁን እንጂ ሁለተኛ ወሩ በሁሉም የትግራይ ትቤቶች የለም አስተነዋል ና ይህም ሪፖርት ያደገናል። ስለዚህ ፍርድ ቤት ተፈረደበት የታሰረም ሰቶች እስከ መልቀቅም የሚደርስ ስራ ነው የሚሰሩት። አሁን ከሚነግሩኝ ጋር የተያያዘ አንድ መልእክት ሰሞኑን የስራ አስፈጻሚ ኮሚቴያቸው አባል የሆኑት አቶ አብርሃ ደስታ በፌስቡክ ገጻቸው ላይ አውጥተው ነበረ። ትንሽ ጠንከር ያለ መልእክት ነው ያወጡትና፣ አንደኛ ምን ያህል እውነት ነው ይሄ? በነገራችን ላይ አቶ አብርሃ ደስታን ለማግኘት በተደጋጋሚ ጥረት አድርጌ የነበረ ራሳቸውን ለማነጋገር አልቻልኩኝም። ምናልባት ከመገናኛ ብዙሃን ዞር ብለዋል ወይ መግለጫ ለጊዜ አይሰጡም የሚል መልእክት አግኝቻለሁኝ። ነገር ግን ይሄ መልእክታቸው ምን ያህል እውነት ነው? ምክንያቱም በደህንነት ክፍሉ የተወያየበት እንቅስቃሴ ነው ህወሀት የሚያደርገው ሰዎችን ለመግደል ጥረት እያደረገ ነው ወይም ደግሞ ከገደለ በኋላ ፌዴራል መንግስቱን ለማስወንጀል እየጣረ ነው የሚል መልእክት ነው ያወጡት። አቶ አብርሃ ደስታ ምን ያህል እንደ ፓርቲ ተነጋግራችሁበታል? ይህንን እሳቸው መቼስ የስራ አስፈጻሚ ኮሚቴ አባል ሆነው ነው ይህንን ያወጡት። ልክ ነው ይሄ እንቅስቃሴዎች የህወሀት እንደ ፓርቲ ብቻ ነው ወደ ብቻ አይደለም የሚንቀሳቀሰው እኛ ላይ ጫና የሚያደርገው በተለይ የድህነት እና የቀጣ አካላት እኛ ላይ ከወጭኛ ችግር ይፈጥራሉ። ይህም በአቶ አልሀደሳ የማስተን ሙከራ ተደርጎ ነበረ ባለፈው። በሌላ በኩል ደግሞ የህወሀት ካብሬች ደግሞ ምንድነው ብለየሶር ያሉት የፌዴራል መንግስት በትግራይ ያሉ ፖለቲከኞችም ገድሎ ህወሀት ገደለች ሊድ ይቻያል የሚል አውቀው የጮሆ ነው እና ይህ የህወሀት ተንኮል አስቀድሞ እኔ አይደለሁም ራሱ ገድሎ እኔ አይደለሁም በማለት የተደረገ ተንኮል ሊሆን ይችላል የሚል ነው። ዋናው ስሉ እንደ አብርሃ ደስታ አቶ ብርሃነ የተባሉ የቤታን አባልም በመኪና ካፍ ነው በረሃ ላይ አስፈራርተው ደብድበው እንደላኳቸው አንዱ ምልክት ነው። ስለዚህ ይሄ ጉዳይ የህወሀት ዶክትሪን እንቅስቃሴ ተግባርና እንቅስቃሴ ስለሆነ ኃላፊነት ተሰባብቶ ይህም ጸጥታ የማስከበርም ሰላም የማስከበር የራሱ ኃላፊነት መሆኑ ግዴታ ንተናውቀ ራሱ መጥቶ የሚያደርገው እንቅስቃሴም ህብረተሰቡ ነቅቶ እንዲቀይ በማሳሰር ነው። በዚህ የአቶ አብርሃ ደስታ መልእክት ላይ አርና ትግራይ ተወያይቶበታል። እንደ ፓርቲ በማዕከላዊ ኮሚቴም በስራ አስፈጻሚም ወይም በአባላት ደረጃም ቢሆን ያው እነዚህ እንቅስቃሴዎች የዘወትር ስለሚያጋጥሙ ለየት ያለ እንቅስቃሴዎች ሲደረግን እንወያያለን። ይሄ ደግሞ በዚህ ሳምንት ደግሞ በኔም በሌሎች አባሎቻችንም ጫናውጭ እየጨመረ ነው። በካድሪዎች ደግሞ ወንጀል አማም ሌሎ ከሚገናኝም ከማይገናኝም ነገሮች እያገናኙ የመወንጀል ወንጀል ስራ ስላለ ጉዳይ መንግስት ወይም ህወሀት እንድረው አንድ ነገር ለማድረግ ሲያስብ ምን አይነት እንቅስቃሴ እንደሚያደርግ አይተን ተወያይተንበታል። ወደፊትም ሁኔታዊ አይተን መግለጫ እናወጣለን። የትግራይ ብሔራዊ ክልላዊ መንግስት ሰሞኑን ባወጣው መግለጫ ላይ አቶ አምዶም ፌዴራል መንግስቱን በብርቱ ይወቅሳል። እጅግ በጣም በከበዱ ቃላት ነው የሚወቅሰው። ፌዴራል ስርዓቱን የማፍረስ አካሄድ እንደሆነም እየተከተለ ያለው ነው የሚናገረው። አረና ትግራይ ምንድን ነው ያለው አቋም በዚህ ጉዳይ? የእኛ ፌዴራሊዝሙ የፈረሰው አሁን ሳይሆን ቆይተዋል። ኢህአዴግ በአሉታዊ ዲሞክራሲ ፕሮግራሙ ዲሞክራሲያዊ ማዕከላዊነት የሚሉ መመሪያ አለው። እያንዳንዱ አባል የፓርላማም የሌላም የሌላም አባል ወደ ፓርቲ ነው ስለሚጠቀም ወይም ታዛዥ ስለሚሆን የፓርቲን የሌሎችን ፖለቲካ አብዮታዊ ዲሞክራሲ ይካፈላል እና ትክክለኛ ስርዓቱ በሚፈቅደው ፌዴራሊዝም በኢትዮጵያ ነበረ የሚለነት የገን እና ገና ሀቀኛ ፌዴራሊዝም ገና ስላልመጣ ድሮም እየተወጣ ነው። አሁንም የተለየ ነገር የለም እያሉ ነው ሀገራችን ኢትዮጵያ ገደል አፋፍ ላይ መድረሷ በገሃድ የሚታይ ነው የሚል አረፍተ ነገርም አስፍሯል። በመግለጫው ላይ የክልሉ መንግስት እና እንዴት ነው ይህንን ነገር የምትረዱት እናንተ? ያው ሀገራችን ሁሉ እንደዚህ አፋፍ ማጠጥበት አፍና ነው የሚሉ እኔ ካልመራው ኢህአዴግ ካልመራ ኢትዮጵያ አትበታተናለች። ኢትዮጵያ እንዳትበታተን የሚያዛት ኢህአዴግ ነው የሚል የሀያ ሰባት ዓመት የሀዲስ ፕሮፓጋንዳ ነው። አሁንም ህወሀት የገዛ ፕሮፓጋንዳ አለ። በእርግጥ በኢትዮጵያ የፖለቲካ ሁኔታ እና በኮሮናም ከሌሎች ውጭ አካባቢያዊም በምስራቅ አፍሪካ ፖለቲካም ችግር አለ ግን እነዚህ ችግሮች እያሉም ኢትዮጵያ ትፈርሳለች ወደል አፋፍናት የሚለውን በጣም የተጋመመ ነው። ችግሮች ቢኖሩም ኢትዮጵያ ከዚህ በፊት የጋጥማ ችግሮችን አልፋለች። አሁንም የኢትዮጵያ ሕዝብ እነዚህ ችግሮችን ያልፋቸዋል። ህወሀት እንደሚለው እነት የለው ኢትዮጵያ ትፈርሳለች የሚለውን ተቀባይነት ያለው አይደለም። በተለይ ከምርጫ ጋር ተያይዞም ነው እንደዚህ አይነት ጥያቄ የሚያነሳው ህወሀትና ወይም የክልሉ መንግስት ይቅርታ እና ይሄ መጪው ምርጫ በትግራይ ውስጥ ያለው አካሄድ እና በፌዴራል ደረጃ ያለው አካሄድ የተለያዩ ናቸው። እንደምናየው አረና በምርጫ ጉዳይ ላይ ያለው ምርጫው ለመራዘም ምክንያት የሆነ ምንድን ነው የሚል ነው። አጥሞት የሰጠ በሀገራችንም በአለማችንም ያለው የኮሮና ቫይረስ በጣም አስጊ ነው። ለህዝባችን ህልውና ደህንነትም በጣም አዳጋች ነው። ለኢኮኖሚ ለፖለቲካውም ተዛማጅ ችግር ይፈጥራል። ስለዚህ ኮረና የሚለው እኛ የኢትዮጵያ ህዝብ ትግራይ ህዝብ ቅንነት ቅድሚያ ይሰጣል። በዚህ በሽታ ደግሞ የፖለቲካ ስርት ማግኘት አይፈልግም። ይሁን እንጂ ኮረና ከምርጫ ከዝግጅት ጀምሮ እስከ ምርጫ መካድ እና ከምርጫ ካለፈ በኋላ ሲጨመር ያለው ድርጅት ምንም አይነት ድርጅት አልተደረገም። ምንም አይነት ድርጅት ስላልተደረገ የምርጫ ባህል ደግሞ ህዝብ በመሰሰል በልማቶች በማውጣት በማስተማር የህዝብ እንቅስቃሴ የሰዎች እንቅስቃሴ ፈጣንና እያንዳንዱ አካባቢ የሚፈትሽ ነው። ስለዚህ ይሄ በሽታ እያለ ይህን ተግባራት ለማከናወን አመቺ ነው፣ የሚጠየቅ የለውም። የምርጫ መራዘም የምርጫ ቦርድ ያቀረበ ሀሳብ አረና ተቀብሏል። የትግራይ ክልልም የፌዴራል መንግስትም፣ የዓለም ጤና ድርጅትም ኮሮና ቫይረስ በትግራይም በኢትዮጵያም አስኪ አይደለም ወደ ነበረበት እንቅስቃሴ መመለስ አለበት የሚል ሪፖርት ጥናት ከመጣ ግን አረና ሁሌ ዝግጅ ነው። ውድር ዝግጅ ነው ማለት በአስፈላጊ በሆነ ጊዜ ለመሳተፍ ዝግጅ ነው። ይሁን እንጂ ካለ ኢትዮጵያ በአጥ ሁኔታ በየቀኑ በትግራይም እስከ አርባ ሰው ደርሰ ዛን ሰዓት በኢትዮጵያም በአንድ ቀን መቶ ሰው እየተገኘ ነው። በብሔረሰ የተያዘ ይህን እያለ ምርጫ አካሄዳለሁ ማለት ያለው የቤጭታ ፍርጭት በጥፍ አባዞች ህብረተሰቡን ላስጨርሰው ማለት ነው። ስለዚህ እንደ አረናም እንደ መድረክም የፌዴራል መንግስትም የክልል መንግስትም ጊዜያቸው እየጨረሱ ነው። ምርጫ እንደ አጋቡ በመካሄድም አስቸጋሪ ነው። መሆን ያለበት ምርጫው ካልተከሄደ በምን መንገድ በህብረተሰብ ተቀባይነት ያለው የሚልቅ ችግሮችን ኃላፊነት መውሰድ የሚችል ወይም መሸከም የሚችል መንግስት እንዴት ማቋቀም እንዳለብን ለጠቅላይ ሚኒስትር ዘዳቤ ያስገልትናል። ይህም ደግሞ መጀመሪያ ወደ የሚመለከታቸው ባለድርሻ አካላት ለድርድር ቀርበው ምርጫው እስከ መቼ መራዘም እንዳለበት፣ ምርጫ እንዴት ናን ምራው በምን መንገድ መመራት እንዳለበት፣ የአንድነት መንግስት እንዴት እንመሰርታለን የሚለውን ሙያ የታለብን የሚል ነው አቋማችን። በዚህ መግለጫ ላይ የትግራይ ክልላዊ መንግስት ፌዴራሉን መንግስት ከደርግ ጋር አመሳስሎታል። አረና ትግራይ ያመሳስለዋል። ደርግና የፌዴራል መንግስቱ የመሳሰለ ያለ የሚለው ያው እንደ የህወሓት መነፅር በራሳቸው መነፅር አይተው ሊሆን ይችላል። እኛ ግን ደርግ ከአሁን በኋላ የመለሳ ነው የሚል ደርግ ይቅርና የደረ ኢህአዴግን ተመልሶ ይመጣል የሚል እምነት የለንም። ምክንያቱም የኢትዮጵያ ህዝብ ከጊዜ ወደ ጊዜ ንቃተ ህሊናው እያደገ ነው። የማንኛውም እንደ እንደ ደርግ አይነት እንቅስቃሴ የሚያደርግ ይቅርና እንደ ኢህአዴግን የሚንቀሳቀስ መንግስት የሚቀበል ህሊና የሚቀበል ጀርባ የለውም። ስለዚህ የፌዴራል መንግስት እንደ መንግስት እንደ ፓርቲም በኢትዮጵያ መቀጠል የሚፈልግ ከሆነ ተመልሶ ደርግነት ይመለጣል የሚል እምነት የለንም። ህወሀትም በራሱ መጠራጨ ሊሆን ይችላል እንጂ እንኳን እንደ ደርግ እንደ ኢህአዴግም ሊሆን መንግስት ከአሁን በኋላ የሚል እምነት የለም። አቶ አምዶም፣ ይህ የብሔራዊ ክልላዊ መንግስቱ መግለጫ የሚጀምረው እንደ ትናንቱ ሁሉ ዛሬም የጋራ ክንዳችንን አፈርጥመን ፌዴራላዊ ዴሞክራሲያዊ ስርዓታችንን አንኮታኩተው ሀገራችንን ብተና አፋፍ ላይ ያደረሱትን የጥፋት ኃይሎች አደብ እንዲገዙ ሁላችንም ተባብረን እንደምንንቀሳቀስ ተስፋ በማድረግ ነው የሚል መልእክት አለው። ትንሽ ኃይል አለበት፣ የኃይል መንፈስ አለበት ውስጡ እና ህወሀት በአሁኑ ጊዜ ወይም የክልሉ መንግስት በአሁኑ ጊዜ ከፌዴራል መንግስቱ ጋር በኃይል የመገዳደር ሀሳብ አለው ብለው ያስባሉ? እሱ እዛው ህዝብ ውስጥም ያሉ እንደመሆኑ፣ ያው ህወሀት እንደ አብዮታዊ ዲሞክራሲ አራማች ድርጅት ጠንክሮ የሚፎካከራቸው ድርጅት ወይም አካል ካለ በጠላትነት የሚተርጅት እንጂ እንደ ተፎካካሪ አይቱ ስለዚህ ከስልጣናቸው የሚያባርራቸው ወይም የሚያሸንፋቸው አካል ሲመጣ ሁሉ በጠላትነት ነው የሚፈረግ። እንደ ጠላት ማጥፋት መወዳደር ሳይሆን፣ እንደ ጠላት ማጥፋት ነው ዋናው የፕሮግራሙ አቅጣጫ ና ይህም ከዚህ የተለየ ይኖራል የሚልነት የለም። ይሄ ግን በፕሮፓጋንዳ ደረጃ የመጣ ነው የሚልነት ያ እንደመግለጫ ሆነ እንዳንተ እንዳልቀው ፌዴራል መንግስት የጦርነት ወይም ሌላ ገጥሞ ለምሳሌ የሚል ሀሳብ ያለ አይነት ነ ያው የተለመደ ነው። በጥናትነት በማጥፋት በመደምሰስ ነው የሚገልጸው ተሽካካሪዎችና ያው በዚህ አገላለጡ ጦርነት ገብቷል ወይም ሌላ እንትን ያደርጋል የሚለውን እንትን አቶ አምዶም በቅርቡ አንዳንድ መልእክቶች ሲንጸባረቁ እናያለን። ከእናንተም አካባቢ ማለት ነው፣ ከአንዳንድ አባሎቻችሁ ከስራ አስፈጻሚ ጭምር፣ ቪኦኤን ጨምሮ አንዳንድ ሌሎች የመገናኛ ብዙሃን አውታሮች በዓለም አቀፍ ደረጃ ያሉ በህወሀት ቁጥጥር ስር ወድቀዋል የሚል ቅሬታ ይሰማልና ምን ማለት ነው? አንደኛ ይህንን እርስዎ ይጋራሉ ወይ? ሁለተኛ ሊያብራሩልኝ ይችላሉ ወይ? የሚያውቁት ከሆነ ይሄን ሁኔታ እኛ በህወሀት ይሁን በሌላ ወፍቃል የሚለውን ድምዳሜ ላይ አልደረስንም። ይሁን እንጂ በትግራይ አካባቢ የህብረተሰብ ድምፅ ማሰማት ሲገባቸው አይተው እንዳላዩ ወይ ደግሞ ከህዝቡ ጥያቄ የሚል ጥያቄ ችላ በማለት የህወሀትን ፕሮፓጋንዳ የሚደግፍ መግለጫዎች ወይም ፕሮግራሞች፣ ዜናዎች፣ ምስራት ወይም ሰምቶ እንዳትሙ መሄድ ይታያል እና ለዚህም ዋናኛ ማሳያም ደግሞ በአስገደ መካን አካባቢ ወረዳና በወገዳት የነበረው የህዝብ ተቃሚ ህዝብ አመት እስከ ስምንተኛ ቀን እኛ በሁለተኛ ቀን ጀምረን ትንዘግበው የማህበራዊ ሚዲያ ትንዘጓል ወይለቱ የጀርመን ሬድዮ የአሜሪካ ሬዲዮ የቢቢሲ የፌዴራል መንግስትም ሚዲያዎች የህወሀት ትግራይ ላይ ያሉ ሚዲያዎችን ምንም ሽፋን አልሰጡ። እና ይሄ የህብረተሰቡ የተለያዩ ህዝብ ድምፅ መሰማት ሲገባው እነዚህ ሚዲያዎች ደግሞ ያሉት ብቸኛ አማራጮች ናቸውና በአግባቡ ሊያፈምነት ይገባ ነበረ። ስለዚህ እነዚህ ሚዲያዎችም በድን ሪፖርተሮቻቸውን ድርጅቱ ራሱ መፈከሽ እንዳለባቸው ምን በምን መፈረግ ባንችልም ይህ ህብረተሰቡ የታለመለትን አላማ እየዋለ ስላልሆነ በዚህ መልኩ አይቶ ራሳቸውን ፈትሸው መሻሻያ እንዲያደርጉ ደስ ይለናል። ለመሆኑ አቶ አምዶም አረና ትግራይ ያሉትን አባላት በቁጥር ያውቃል? ስንት አባላት እንዳላችሁ፣ የድጋፋችሁን ስፋት በትግራይ ውስጥ ትገመግማላችሁ? ምን ያህል ድጋፍ እንዳላችሁ ታውቃላችሁ? አረና ቁጥሩን ሁሌ መግለጽ አንወድም። ምክንያቱም ህወሃት እየደነገጠ ቁጥር በተናገርን ቁጥር እየደነገጠ በኛ ላይ ክፍል መጠን ያደርጋል። አባሎቻችን ያስራል፣ ያንገላታል እና ይገድላልም እና ይሄ ቁጥሩ ሁሌ ለመግለጽ እንቸገራለን። ይሁን እንጂ በአሁኑ በአዲሱ የምርጫ ቦርድ መሰል ማንኛውም ፓርቲ አራት ሺህ ሰው ማስመዝገብ አለበት በሚል የወጣው እንደ አዲስ ማስመዝገብ አለበት የሚለውም እንደ አዲስ ማስመዝገብ የተጠበቀበትም አረና ቆየ ፓርቲ ስለሆነ ያው ከነባር አባል ነው ዛንዴ የመላው እና በአስር ሺዎች የሚደርሱ አባሎች አሉት። ግን በሁለት መንገድ ነው የምናንቀሳቀሳቸው በእንቅስቃሴያችን እንዲመች ብሎም አንዱ ይፋ የሆነ የሚንቀሳቀሳለ፣ ሁለተኛ ደግሞ የተወሰነ መልኩ ራሱን ከስራ ከሌ እንዳይባረሩ ና እንዳይንገላካል በተወሰነ እንዲቆይ እናደርጋለን። ዝረዝራው በትግራይ ትግራይ አካባቢዎች ድጋፍ አለን በሁሉም አካባቢዎች ማለት እንችላለን። ከወልቃ ስቃ በማጣ ያሉ አካባቢዎች ድጋፍ አለን። የኛ ችግር እንቅስቃሴ ስናደርግ ወዲያውኑ ሪደራ የተለ ኢኮኖሚያዊና ፖለቲካዊ ጫናዎች ደርስና እንደገና ወደ ዜሮ እስከማድረስ ጥረት ያደርጋሉ። ይሄን ነገር ለማሳለፍ ኢትዮጵያ እንኳን እናደርጋለን እንጂ እኛ በደርጃ ቤትም በስፋትም በህዝብ ተሳትፎ ችግር የለብንም። አቶ አምዶም ገብረስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። አመሰግናለ ሁሉ ተስፋ አደርጋለሁ። ይተላለፋል።